የባህል መድረክ አንቺ ደግሞ ምነፈዘሽ? መፍዘዝ ሳይሆን የባዩሽ ግልጽነት ድንቅ ስላለኝ ነው እንዴ። ምን ነው? እዚሁ በዚሁ ተጠቃቀሳችሁብኝ እንዴ? ጤና ይስጥልን አድማጮቻችን፣ ያዳመጣችሁት አርቲስት ፈቃዱ ተክለ ማርያም ከተወነበት መለከት ከተባለው የቴሌቪዥን ድራማ ላይ በጥቂቱ የተቀነጨበ ነበር። አርቲስት ፈቃዱ ተክለ ማርያም ያለፈው ሐምሌ 23 ቀን 2010 ዓ ምት ከዚህ ዓለም በሞት ተለይቷል። ይህ አንጋፋ የጥበብ ሰው ከዚህ ዓለም በሞት ቢለይም በርካታ ዘመን ተሻጋሪ የጥበብ ስራዎችን ትቶ ነው ያለፈው። በዛሬው የባህል መድረክ ዝግጅታችን በዚህ አንጋፋ አርቲስት የጥበብ ስራዎች ላይ ቅኝት እናደርጋለን። ተከታተሉን ዘንድ በአክብ ክብሮት እንጋብዛለን። ትውልድና እድገቱ አዲስ አበባ ከተማ አራት ኪሎ አካባቢ በተለምዶ ባሻወልደ ችሎት እየተባለ በሚጠራው ስፍራ ነው። የአንደኛና የሁለተኛ ደረጃ ትምህርቱን የተከታተለውም እዚያው አዲስ አበባ ከተማ ሚያዝያ 27ና አጼ ናወድ ትምህርት ቤቶች ነው። በትምህርቱ ጥሩ ተማሪ እንደነበር የሚነገርለት ፈቃዱ በልጅነት እድሜው ነበር ወደ ኪነ ጥበብ ሙያ የመግባት ዝንባሌ ያደረበት። ይህንን የጥበብ ጥሪውን እውን ለማድረግም በትምህርት ቤት ውስጥ የተለያዩ ኪነ ጥበባዊ ስራዎችን ለጓደኞቹ ያቀርብ የነበረ ሲሆን በተለይም አሁን ለደረሰበት ደረጃ በር የከፈተለትን አጋጣሚ በተመለከተ በህይወት በነበረበት ወቅት እንዲህ ብሎ ነበር። ትሩፋት ገብርዬስ በቀድሞ ጊዜ በጣም ጎበዝ ተዋናይት ነበረች። ገና ወደዚህ የኛው ይሄ አሁን ወደ ተጣድኩበት ወደ ኖርኩበት ሙያ ከመግባቴ በፊት ደስ ከሚሉኝ እንስት ተዋናይት አንዷ ናት እና እኔ በትያትር ስሜት ይዞኝ በጣም ስሜቱ በሚያስጨንቀኝ ጊዜ አንድ ቀን መንገድ ላይ ያገኘኋት። ከዛ በኋላ እነዚህ በቴሌቪዥን የማያቸው ትልልቅ ሰዎች፣ ትልልቅ ባለሙያዎች፣ በሬዲዮ የምሰማቸው ባለሙያዎች የት እንዳሉ አላቅም ነበር። ይናፍቀኛል አለማቸው እና ከዛ በኋላ ትሩፋትን መንገድ ሳገኛት ከትምህርት ቤት እረፍት ወተን ነው በጣም ደስ አለኝ። እንዴት ላድርግ ዛሬ አልኩና ከሰራችሁ አንዱ ተውኔት ብሎ ግደይ ግደይ አለኝ የሚለው እሱን ተጫወትኩላት የእሷን ፓርት የሴት ፓርት ነው። ኋላ ዞር አለችና ማን የሚቀድደው ብላ ዞር ብላ ስታይ እኔ ነኝ። ምንድን ነው የምትለው? አለችኝ ማን ነው ግደል ግደል የሚል ምን ላይ እባክሽ፣ እኔ በጣም ተጨንቅ ያለሁ፣ ወዴት ነው እናንተን የማገኘው? እንዴት ነው እናንተ አለም ውስጥ ምገባው? ባክሽ ጓደኞች ባክሽ ሽ እርጁ ተባበሪው ምናምን አሏት። ከዛ ማክሰኞ ቀጠረችኝ ወይ ሀሙስ ወይ ማክሰኞ ቀጠረችኝ። አገር ፍቅር ነው አገር ፍቅር ቀጠረችኝ። ቦታ ሲሄድ ጠቅላላ በቴሌቪዥን የማያቸው በሬዲዮ የምሰማቸው ሰዎች እዛ ቁጭ ብለዋል። እዛ አሉ። ጋሽ ተስፋ አበበ እሱ ጋር ነው የቀጠረችኝ ለካ። በኋላ ከጋሽ ተስፋ ጋር አስተዋወቀችኝ። ነገሩ በዛ መልክ ቀጠለ። ያኔው ወጣት የጥበብ አፍቃሪ ፈቃዱ ተክለ ማርያም ከዚህ በኋላ ያመራው በዚያን ዘመን የነበሩ አብዛኛዎቹ የጥበብ አፍቃሪና ተሰጦ ያላቸው ወጣቶች የትወና ጥበብ የሰለጥኑበት ወደ ነበረው ተስፋ ያበበ የቲያትር እድገት ክበብ ነበር። በዚህ ሁኔታ በወጣትነት እድሜው የነፍስ ጥሪው ወደ ሆነው የጥበብ ስራ ከመጣ በኋላ ላለፉት አርባ ሶስት ዓመታት በርካታ የጥበብ ስራዎችን ያከናወነበትን የትወና ብቃትና ለጥበቡ ያለው ተሰጦ የተረጋገጠበትም በዚሁ ጊዜ ነበር ይላሉ። የሙያ አባቱ ክቡር ዶክተር አርቲስት ተስፋ አበበ እንግዲህ አርቲስት ፍቃዱ ተክለማርያም ገና የስራ ሰባት ዓመት ልጅ እንደሆነ ነው ነገ የመጣው ጥበብ ገና ሲቋቋም ሀገር ፍቅር ውስጥ አብረው ከነበሩት ከነ ተክሌ ደስታ፣ አለም ፀሐይ ወዳጆ፣ ሲራክ ታደሰ ነወጋየው ንጋቱ በጣም በአንቱ የተባሉ አክተሮች ያን ጊዜ ወጣት ሆነው ሲመጡ፣ እሱንም ወይም ትሩፋት ነች ዛ የመጣችው ትሩፋት ገብርየስ እና እሷም አባል ስለነበረች በዛን ጊዜ ነው እንግዲህ ፈቃዱን የተረከብኩት እኔ እና ፈቃዱ ከ ከመዝገኑ ባሻገር በጣም በስነ ምግባር የታነጸ ልጅ ነበረ። በልጅነቱም እንደ ልጆች አይቀብጥም፣ ስርዓት አክባሪ ነው፣ ሰዓት አክባሪ ነው፣ የሰጡትን የሚቀበል ነው። በተለያየ ዘውግ በትራጀዲም በኮሜዲም ትምህርት በሚሰጥበት ጊዜ ይሄ ኢምፕሮቫይዜሽን ምናምን እዛ ላይ ሲያቀርብ በቃ እንደ አዲስ አይደለም፣ እንደ ተለማማጅ አይደለም እና ለእሱ ለጥበቡ የተፈጠረ ሰው መሆኑ የሚታወቅበት ጊዜ ነበር ያን ጊዜ በስልጠና ወቅት ያሳየው ድንቅ ትውና ብቃትና ተሰጦም በ1967 ዓ ም በተለምዶ መዘጋጃ እየተባለ በሚጠራው በአዲስ አበባ የቲያትርና የባህል አዳራሽ በተዋናይነት ተቀጥሮ ስራውን ለመጀመር አርቲስት ፈቃዱ ተክለ ማርያም ጊዜ አልፈጀበትም ነበር። በቲያትር ቤቱ ተቀጣሪ ከመሆኑ በፊት ወጋየው ንጋቱ መሪ ተዋናይ ሆኖ በተጫወተበት የወሬ ፈላስፋ በተሰኘ ቲያትር ላይ የባለ ጉዳይ ገጽ ባህሪን ወክሎ ለመጀመሪያ ጊዜ ተውኗል። በዚህ ተውኔት ያሳየው ብቃት እንደ አንድ ስልጠና ላይ እንዳ ለጀማሪ ተዋናይ ሳይሆን ብዙዎችን ያስገረመ እንደነበረ የቲያትር ክበቡ መስራች ያስታውሳሉ። ፍቃዱ ተክለ ማርያም እኔ ጋ በነበረበት ጊዜ እንደዚሁ በትምህርቱ ላይ እያለን የወሬ ፈላስፋ ሚል ቲያትር ስናቀርብ አንድ ትልቅ ቲያትር ነው። መሪ ተዋናዩ ወጋየሁ ንጋቱ ነበር። የእኛ አባል ነው እና እዛ ውስጥ እንደውም አንድ ካራክተር ይዞ ተጫወተ። እንግዲህ በዛ በልጅ ገና ሀሁ ብሎ መጀመሩ ነው። ነዛና ከእውነት ለመናገር እንደ ፕሮፌሽናል አክተሮች ሆኖ ነው የተጫወተን። ጊዜ እግዚአብሔር ለዚ የፈጠረው መሆኑን መኔ በዛን ጊዜ ነው። ጎበዝ ነበረ። እጅግ በጣም ጎበዝ። ባለጉዳይ ነው ደጅ ጠንቶ በቃ ለምንድን ነው የምታመላልሰኝ? አይነት ነገር የሚናገረው። የሚወረውረው ቃል በጣም ከባድ ነበረ። እንደውም ከሰውየው ባለስልጣኑ፣ ካራክተሩ ወጋየ የሚሰራው ከጠረጴዛ ተነስቶ ደንግጡ ለመሸሽ ሁሉ እየሞከርበት ያለ ገጸ ባህሪ ነው ይዞ የሚሰራ የነበረው እና ከባድ ነገር ነበረ። ጥሩ አድርጎ ነው የተጫወተው። የቲያትር ስልጠና ከወሰዱ ሶስት ጓደኞቹ ጋር የአዲስ አበባ የቲያትርና የባህል አዳራሽ ተቀጣሪ ሆኖ የጥበብ ጉዞውን የጀመረው አርቲስት ፈቃዱ ተክለ ማርያም በቲያትር ቤቱ ለመጀመሪያ ጊዜ ባለካባና ባለዳባ በተሰኘ ቲያትር ላይ የመተወን እድል አገኘ። ቀጥሎም ወቅቱ አብዮት የፈነዳበት ስለነበረ ይህንኑ የሚመለከት እሳት ሲነድ የሚል ቲያትር ላይ የተወነ ሲሆን፣ በሁለቱ ቲያትሮች ላይ ያሳየውን ድንቅ ብቃት ያስተዋሉ የቲያትር ቤቱ አዘጋጆች ብዙም ሳይቆይ በብዙዎች ዘንድ ተደናቂነት ያተረፈለትን አጼ ቴዎድሮስን ወክሎ የተጫወተበትን ቲያትር በመሪ ተዋናይነት እንዲሰራ መረጡት። ይልቅስ ተረት ልንገርሽ፣ የተላከ ከእንግሊዝ ዘንድ እጅህን ስጣለኝ ፈረንጅ፣ እጅ ተይዞ ሊወሰድ ምንጃለው የሳት ስድድ አያውቅም ክንድ። አርቲስት ፈቃዱ ተክለማርያም በትወነው ዓለም ከአፄ ቴዎድሮስ በተጨማሪ ኦዲፐስ ንጉሥ ንጉሥ አርማሃና ሀምሌት ቲያትሮች ላይ ንጉሥ ሆኖ በመጫወት ይታወቃል። በነዚህ የመድረክ ስራዎቹም የሙያ ንግስናውን አሳይቷል ሲሉ ብዙዎች ይናገራሉ። በዚህ ቲያትር አፄ ቴዎድሮስ ሽጉጥ ጠጥተው ራሳቸውን በሚያጠፉበት የመጨረሻ ትዕይንት ላይ ይጠቀምበት የነበረው የሽጉጥ ድምፅ ጆሮ ላይ ጉዳት አድርሶበት በተደጋጋሚ ሕክምና ማድረጉም ይነገራል። ነገር ግን በገጠመው ችግር ወደኋላ ሳይል ቲያትሩን ለበርካታ ጊዜ የተወነ ለሙያው ያለው አርቲስት ነበር። ከአዲስ አበባ የቲያትርና የባህል አዳራሽ ወደ ብሔራዊ ቲያትር ተዛውሮ መስራት ከጀመረበት ከ1985 ዓ ም ወዲህ በሰራው ንጉሥ አርማህ ቲያትር ላይ የጵጵስና ገጸ ባህሪ ወክለው አብረውት የተወኑት አንጋፋው አርቲስት ጌታቸው ደባልቄ፣ አርቲስት ፈቃዱ ተክለማርያም ንጉሥ አርማህን በታሪክ ለሚያውቋቸው ሁሉ ከነ ግርማ ሞገሳቸው በእውኑ ዓለም ያሳየ ግሩም አርቲስት ነበር ይሉታል። ልክ የተፈለገው የንጉስ አርማህን እንዲጫወት ነው። እሱም በሚጫወትበት ሰዓት ከአለባበሱ ጋር ልክ ንጉሱን፣ ንጉስ አርማህን አሳውቆ፣ በታሪክ ለሚያውቁ ሰዎች ስፍራውን አሳውቆ አዘጋጅ እርግጥ ይበልጥ ሊሰራ ይችላል፣ ልብሱን ሊመርጥ ይችላል። እሱ ግን ያለ አንዳች ችግር ያንን ንጉስ አርማህን ተጀምሮ እስኪያልቅ ድረስ ፍሬ የሰጠው ንጉሱን እንድናስብ ያደረገን እኔም ነበርኩና አብረን ነው የሰራነው። ግሩም አድርጎ የተጫወተው ነው። ንጉስ አርማ ስንል ንጉስ አርማን ታሪካቸውን ላነበቡ ሰዎች ሁሉ ከነ ግርማ ሞገሱ፣ ከነ አለባበሱ፣ ከነ ሰዓቱ ቁርጣውን በቁጣ ለማብረድ በሚናገርበት ሰዓት፣ ለማብረድ ለማግባባት ሲፈልግ ደግሞ የራሱን ሰዎች የሚያበርድ በጣም ትልቅ አርቲስት እና ባለሙያ ነው። አርቲስቱ ንጉስ ሆኖ ከተጫወታቸው ገጽ ባህሪያት በተጨማሪ የሕግ ጠበቃ ተራባለ ጉዳይና ሌሎች የተለያዩ ባህሪያትን ወክሎ ተውኗል። የሚያሳዝኑና የሚያስቁ ባህሪያትንም እንዲሁ። ሁሉንም ግን በብቃት እንደየባህሪያቸው መስሎ ሳይሆን ሆኖ ተውኗል። ክቡር ዶክተር ተስፋዬ አበበ መቼም አንዳንድ ሰዎች ለየት ብለው ይፈጠራሉ እና እሱ ለየት ብሎ የተፈጠረ ሰው ነው። ትራጀዲም ኮሜዲም ላይ ለምሳሌ ደሃ ሆኖ ሲሰራም የደሃን ገጸ ባህሪ መናጤዳ ምንም የሌለው ደሃ ደረጃ ዳሪ ሆኖ ይጫወታል። ፈጽሞ ሆኖ መስሎ በቃ የተሰጣውን ነገር ትክክል አድርጎ መስራት የሚችል አቅም አለ። ንጉሥ ሆኖ ሲሰራም እንደዚያ ነው። ቤድ ነጋሲን፣ ኦቴሎን፣ ሃምሌትን በተለያየ ጊዜ ተጫውቶ እና እታችም ላይም ሆኖ የመስራት አቅም አለው። በዛ ላይ የቴሌቪዥን ድራማ ላይም እንደዚሁ ነው። ቴሌቪዥን ድራማ ላይ ያው ፊልም ፊልም ባህሪ ቢኖረው፣ እሱ ግን የሴክል ኤክስፕሬሽን የሚኖረው በፊቱ ላይ የመግለጽ በቃሱ ከማንም በላይ እውነት ለመናገር የሚያረግ ገጽ ባህሪ ካለው እያረቀሰ ነው የሚሰራው፣ እያነባ ነው የሚሰራው። ደስታ ካለው ኮሜዲ ባህሪ ካለው ደግሞ እንደዛው ነው፣ ከደስቶ ነው የሚሰራው። በዚህ በዚህ እኔ ከድሮ ጀምሮ በጣም ነው ማደንቀው፣ ማክብረው ፈቃዱ ለሙያው ትልቅ ፍቅርና አክብሮት ያለው በሙያው የማይደራደር የኪነ ጥበብ ፈርጥ እንደነበርም የሚያውቁት ይመሰክሩለታል። በዚህ የትወና ብቃቱና ለሙያው በሚሰጠው ከበሬታና ፍቅር በርካታ ወጣት ተዋንያን የእሱን ፈለግ እንዲከተሉ መንገድም ጠርጓል። በእነዚህ ስራዎቹም በ1996 ዓ ምት ከኢትዮጵያ የሥነ ጥበብና የመገናኛ ብዙኃን ሽልማት ድርጅት በትወና ዘርፍ የረዥም ጊዜ ተሸላሚ ሆኗል። በኢትዮጵያ የጤና ጥበቃ ሚኒስቴርም የሳምባ ነቀርሳ በሽታል ለመከላከል አምባሳደር በመሆን አገልግሏል። በአዲስ አበባ ዩኒቨርሲቲ የትያትር ጥበባት ከሁለት ዓመት በላይ ትምህርቱን የተከታተለው እንዲሁም በስራ አመራር ዲፕሎማ ያገኘው ፈቃዱ በህይወት ዘመኑ በበርካታ ቲያትሮች ላይ የተወነ ሲሆን ከእነዚህም መካከል ቤቱ፣ የሰርጉ ዋዜማ፣ መርዛማ ጥላ፣ መልእክት፣ ተወዛደር፣ የሬሳ ሳጥን ሻጩ፣ ኦቴሎ ና የቃቂ ውርደት ጥቂቶቹ ናቸው። ከመድረክ ቲያትሮች በተጨማሪ በኢትዮጵያ ሬዲዮ ይቀርቡ በነበሩ የሬዲዮ ድራማዎች ላይ የተወነ ሲሆን የመጽሐፍት ዓለም ትረካ ፕሮግራም ላይም ወገደኛው ነውጤ ሳቤላና ጥቁር ደም የተሰኙ መጽሐፍትን ተርኳል። በእነዚህ ስራዎቹም ሁለገብ አርቲስትነቱን አሳይቷል። የሬዲዮ ፕሌ ሁሉ ተጫውቷል። የሬዲዮ ድራማ፣ የአጫጭር የቴሌቪዥን ድራማ ተጫውቷል። የመስክ ድራማ ተጫውቷል። ሁለገብ፣ ሁሉም ቦታ ሁሉ ደሞ ሆኖ መስራት የሚችል ነበር። ከዚህ ባሻገር እኔ ጋር የነበረ ጊዜ ኮረስ ዘማሪያን አሉ። እዛ ኮረስ ዘማሪያን ጋር ሶሎ ድምፃዊ ነበር። በጣም ግሩም ድምፅ አለው። በእውነት ለመናገር ግሩም ድምፅ ነበረው። ይዘምር ነበር። የሬቮሉሽን ያቢዎች መዝሙር ላይ ሶሎ ድምፃዊ ሆኖ ሁሉ ይሰራ ነበር እና ሁለ ገብ አክተር ነው። በገሃዱ ዓለምም ደግሞ እንደዚሁ ጎበዝ ነው። ሰውን አክባሪ ነው። የተቸገረን የሚረዳ ነው። የታመመን የሚጠይቅ ነው። ሁለ ገብ የሆነ ሁሉን መሆን የሚችል አክተር ነበር። በወጥ የአማርኛ ፊልሞችና በማህበራዊ ጉዳዮች ላይ በሚያተኩሩ ባለጉዳይ ገመና፣ እንዲሁም ከህመም ጋር እየታገለ በሰራው መለከትን በመሳሰሉ የቴሌቪዥን ድራማዎች ላይም የጥበብ አሻራውን አሳርፏል። ቤትን ለመሸጥ ባደረጉት ውሳኔ ሁሉም ልጆች ደስተኞች አይደሉም። ለዚህም ሊታመን የልጆቼ ደስ መሰኘት አለመሰኘት ሁለተኛ ጉዳይ ነው። ዋናው ጉዳይ ግን ፋውንዴሽኑ ትክክል ነው ታባባ፣ በዚህ ነው የምስማማለሁ ግን ለምንድ ነው ቆይቶ የማይሸጠው? ለምንድ ነው በህይወት እያላችሁ በህይወት እያለሁ ፋውንዴሽኑ ገንዘብ አጥሮት ከማይ በህይወት እያለው ቤቴ ቢሸጥ ይሻለኛል። አርቲስት ፈቃዱ ተክለማርያም ሙያውን ለማሻሻል ተግቶ ከመስራት ባሻገር በንባብ ራሱን ለማሳደግ የሚጥርና የውጭ ፊልሞችን ሳይቀር ከነኋላ ታሪካቸው አበጥሮ የሚያውቅም ነበር። ለዚህም ይመስላል የህግ ባለሙያ ሆኖ በተጫወተበት የመጨረሻ ስራው በሆነው መለከት ድራማ ላይ አብረውት የተወኑት የሙያ አጋሩና የመጀመሪያ አሰልጣኙ ክቡር ዶክተር ተስፋ አበበ ፈቃዱ የትኛውንም ገጸ ባህሪ ወክሎ ቢጫወት እርሱ ሰርቶት ደካማ የሆነ ስራ የለም የሚሉት ህግ ባለሙያ ሆኖ ነው የሚሰራው። በጣም ብሮ አድርጎ ነበር የሚሰራው። ይሄ ደግሞ የባለቤቱ አባት ሆኜ ነው እዛ የተጫወትኩት። ዶክተር ከፈለኝ የሚል ገጸ ባህሪ ነው ይሄ። እና ዶክተር ከፈለኝ አክራዊ ነው ቆጦ ነው እና የማረጋጋት አቅሙ በጣም ጎበዝ ነበረ። በሰጠው ካራክተር ሰጠው እንትን እና ጥሩ አይነት ስራ ነበረ የሚሰራው ከኔ ጋር በጣም ቆንጆ ስራ ሱ በመቶ ነው ስራውም የተቋረጠው እንጂ የሚቀጥል ስራ ነበረ። እሱ ሰርቶት ደካማ የሆነ ገጽ ባህሪ አልቻላትም። ከኔ ጋር ሁሉ መለከት ድራማ ለመስራቱን እግዚአብሔር ነው ማመሰግ ነው። ከመምሩ ደቀ መዝሙሩ ይባላል እና ለእኔ ኩራቴ ነው። አንዱ ልጄ ነው። እውነት ለመናገር የጥበብ ልጄ ነው። ኩራቴን ነበረ። ትልቅ ሰው ነው ያጣነው። አንድ ትልቅ የጥበብ ሰው ነው ያጣነው። አንድ ትልቅ የመድረክ ፈርጥ ነው ያጣ ነው እና ቀላል ነገር አለ አንጋፋው የጥበብ ሰው አርቲስት ፈቃዱ ተክለ ማርያም ሙያውን ከጀመረበት ከ1967 ዓ ም ጀምሮ ከዚህ ዓለም በሞት እስከተለየበት ያለፈው ሰኞ ሐምሌ 23 ቀን 2010 ዓ ም ድረስ ላለፉት 43 ዓመታት ከ150 የሚበልጡ የጥበብ ስራዎች ላይ በብቃት ሰርቷል። እነዚህን የጥበብ ስራዎቹን ከሀገር ውስጥ በተጨማሪ በምስራቅ ጀርመን፣ በስዊድን፣ በካሜሩን እና ሌሎች ሀገሮች የማቅረብ እድል አጋጥሞት እንደነበርም ይነገራል። ዝግጅታችን በዚህ ተጠናቋል። ፀሐይ ጫንነኝ። መልካም ጊዜ።